በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። ዶክተር በርሄ ወደ እርሶ ነው የምመጣው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣት ላይ መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ሊፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል ቀደም ሲል የጠቀሷቸውን ጨምሮ ዓለም አቀፍ ተቋማት በአክሱም ተፈጸመ የሚሉት ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበው እና ምንድን ነው የእርሱ አስተያየት በዚህ ላይ? ውሸት አስር ጊዜ ገለብጦት ናንትንግሉት ከውሸትነቱ አልስ አጋ አይደለውም የኤርትራ ወታደር አይደለውም። ግን በቅርብ የማውቀው ነገር በትግሉም ጊዜ ሄጃ ያለሁኝ ሜዳ ብዙ ጊዜ ስለምመላለስ ስለማውቀው የኤርትራ ሰራዊት እንኳን እንደዛ አይነት ተግባር ሊያደርግና አነስተኛ ነው የሚባል ኢንፍራክሽን ወይ ደግሞ ህግ መተላለፍ አይደረግም። እዛ ለማሸነፍ የቻለው እና በድል ለመጎናፀፍ ነፃ ለመሆን የበቃው የኤርትራ ትግል የኤርትራ ሰራዊት ስነ ስርዓት በማክበር ትእዛዝ በማክበር ነው። በኦንሊ የኤርትራ ሰራዊት በራሱ የሚያደርገው ነገር ቢኖር ምንድነው መስዋዕት ብቻ ነው መስዋዕት የሚፈልግ ነገር ሲሆን ያዛዡ ትዕዛዝ ሂድ ሙት እንዲለው አይጠብቅም። አስፈላጊ የሆነ ሲታየው ሄዶ ራሱ ይሰዋል። ይሄ ብቻ ነው እና በዚህ አይነት መልክ ለወደፊቱ የሚያሳፍር ነው የሚሆነው። እኔ እንኳን እንዲህ አይነት ነገር እና ይሄ አይነት ክስ በህግ ደረጃ እንደሆነ አድሚስቢሊቲ ኦፍ ኤቪደንስ የሚባል አለ እና ተቀባይነት ያለው ኤቪደንስ ነው ወይ ተብሎ መታየት አለበት። አሁን እንደምናየው ግን አንዱ ጀምረውና ሌላው ደግሞ እሱን እንደመሰረት አድርጎ ይተቻል፣ ያባዛዋል፣ ይሄዳል ይሄዳል፣ ያድጋል። መሰረቱ ዜሮ ነው። ይቅርታ ጣልቃ እየገባሁ የትኞቹን ነው የሐሰት መረጃ እየቀረበ ተጨባጭ ባልሆነ ክስ የኤርትራ ጦር ሰራዊት ላይ እየቀረበ ነው የሚሉት የቻ ሰብአዊ መብት ኮሚሽንም ሪፖርት አውጥቷል ያልተጠናቀቀ ቀዳሚ ባለው ሪፖርቱ በአክሱም ከፍተኛ የሰብአዊ መብት ጥሰት ተፈጽሟል ይላል ከህዳር ዘጠኝ እስከ አስራ ስድስት እንደገና ከአስራ ዘጠኝ እስከ ሀያ አንድ ተፈጸሙ ያላቸው የሰዎች መገደል በእርግጥ የሰብአዊ መብት ጥሰቶች ተፈጽመዋል ይላል ሱ ላይ ምንድን ነው የሚሰጡት አስተያየት ራሱ የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው በጣም አጠራጣሪ የሆነ የእሱ ትስስር ደግሞ ከውጭ ሀገር ያለው ቅድም ያልኩት አይነት ሰንሰለታዊ መንገድ ይዞ የሚሄድ ስለሆነ በቁጥርም አላስገባውም የምንለው እሱ አይነቱ። ምክንያቱም ኮንፍሊክት አለ። የኢትዮጵያ መንግስት ኢንተረስት ነው የሚያራምድ ያለው የአካል ወይስ የሌላ ተልእኮ ነው የሚፈጽም ያለው? ይሄ ለኢትዮጵያ መንግስት የሚተው ነገር ነው። ምክንያቱም የራሱ አካል አንድ ሪፖርት ሲያቀርብለት በተለይ ደግሞ እንዲህ አይነት ከፍተኛ የሀገሮች ግንኙነትንም የሚነካ ነገር ሲሆን እሱ የኢትዮጵያ ጠቅላይ ሚኒስትር እንዳለው የኤርትራ ሰራዊት የኤርትራ ህዝብ ለኢትዮጵያ ያደረገላት ጥሩ ነገር በታሪክ የማይረሳ ነገር ነው ነው የሚለው እና የኢትዮጵያን ለማዳን ኮንትሪቢዩት አድርገዋል ነው የሚለው እንዲህ አይነት ሁኔታ ሆኖ አንድ የራሱ ክፍል ኃላፊ የሆነ እንዲህ አይነት ሪፖርት ሲያመጣ፣ መጀመሪያ ነገር ሪፖርት ትክክል ነው ወይ ብሎ በህግ አንጻር አድሚስቢሊቲ የዛው ኤቪደንሱንትም ተከታትለው ማዋል፣ ሁለተኛ ደግሞ በጥናትም በአካዴሚክ ነገር ያየ ነው እንደሆነም፣ አንድ ሰው አንድ ጽሁፍ ሲያቀርብ ለማሳተም እንኳን ተራ ነገር ለማሳተም የቀረበው ኤቪደንስ ተከታትለው አይተው ትክክል ነው ወይ አይደለም ብለው ማጣራት ያስፈልጋል። የኢትዮጵያ መንግስት ኃላፊነት ነው ይሁን እና ይሄ ነገር አድርጎ ካመጣው ያንን እነጋገርበታለን። እኔ ግን በምንም አይነት በምንም አይነት የኤርትራ ሰራዊት ግብረ ንጽህናቸውን ለመጣስ አይውልም፣ አያደርገውም። ቅጣቱም ከባድ ነው እንደዛ ካደረገ እና የማሆን ነገር ነው። ሌላው በተኩስ ጊዜ የሚያጋጥም ነገር ካለ፣ በውጊያ ላይ የሚያጋጥም ሁኔታ ካለ ላውቀው አልችልም። ግን እሱም ተጣርተው ይቅረብ እና ይሄ ዝም ብሎ ብቻ ወሬ አምስት ተቀብለህ እሱን ማባዛት አንዴ ከበተንተው በኋላ ቅድም ታ ሚኒስትሩ እንዳሉት ነው፣ እንዲሁ አሸዋ ላይ እህል መዝራት ነው መበተን ማለት ነው። እንዳሉት እንደዛ ነው የሚሆነው። እና ይሄ በውሸት የመነገድ ጉዳይ ነው ያለው ይሄ አልረብም፣ አላዋጣም እስካሁን ድረስ እና ይህን ለአንዴና ለመጨረሻ እንደሚሉት የብዙዎች አነጋገር ኢትዮጵያ መሪዎች ይሄ ጉዳይ አለው መጣላት የሚገባበት መንገድ አለና በሱ ያጣሉት መልካም መጣራት አለበት የሚለው ላይ የሚያሻማ አይመስለኝም። የተባበሩት መንግስታት የሰብአዊ መብት ጉዳዮች ጽህፈት ቤት ከኢትዮጵያ የሰብአዊ መብት ኮሚሽን ጋር በመተባበር ማጣራት ምርመራ ሊያካሄድ ነው የሚል ተገልጿል። በሂደት እንከታተላለን። አቶ ዮሐንስ ቀደም ብሎ በቀረቡት ላይ የመከራከሪያ ሀሳቦች በአጭሩ የሚያቀርቡ ከሆነ ድልስጦ፣ ከዛ ለጥያቄ የሚሆን አንድ ሌላ ድምፅ አሰማለን። አዎ ማነሳቸው የተወሰኑ ነጥቦች አሉ። እዚህ ላይ መጀመሪያ ዶክተር በርሄ ካሉት ልጀምሪያው አንዱን የምስማማበት ነገር ስላነሱ ነው ከዛ ልነሳ። የኢትዮጵያ የሰብአዊነት ኮሚሽን አሰራር፣ አመዳደብ፣ አካሄድ እኛም ገለልተኛ ነው የሚል እምነት የለንም። እኔ በበኩሌም እንደዛ ብዬ አላስብም። ይህም የምለው ከዚህ በፊት ያወጧቸው ሪፖርቶች አሉ፣ በርከት ያሉ ሪፖርቶች በተለያየ የኢትዮጵያ ክፍል ያላወጡትም አለፈው ዛት መሰር ሳይታይ ያለፈ በጣም ከባድ የሚባል ወንጀል ተፈጽሞ ያልወጡ ያልተመረመሩ አሉ አንዱ ይሄ ነው እና ዶክተር በርሄ ያሉት በዚሁ የወጣው ሪፖርት አጠራጣሪ ነው ያሉት ትክክል ነው፣ እኔም እስማማበታለሁ፣ አጠራጣሪ ነው። ስለዚህ አጠራጣሪ ያልሆነ ሪፖርት መውጣት ያለበት ፈፃሚው አካል የሌለበት ገለልተኛ የሆነ ውሸት ትክክል ነው ውሸት ይነዛል። በጣም ትልልቅ የሆነ ውሸት አንዱ ውሸት ፈብራኪ ትግራይ ውስጥም ምናልባትም በአፍሪካ ቀንድ ትልቁ ውሸት ፈብራኪ ያለው በሻዕቢያ ውስጥ ባዶ ሰለስተ ይባላል በትግርኛ ወይም ደግሞ ዜሮ ሶስት የሚባል ክንፍ አለ። ይሄ ክንፍ የፕሮፓጋንዳ ክንፍ ነው። ይሄ የፕሮፓጋንዳ ክንፍ የተሰራውም ያልተሰራውም ምናልባትም በወንጀል መልክ ለመስራት የታቀደውን ነገር አስቀድሞ ሕዝቡ ውስጥ እንዲገባ ከዛ በኋላ ሌላ አካል ሰራው ተብሎ እንዲወጣ የሚያደርጉት ክንፍ ነው። ይሄ ክንፍ የሚፈበርካቸው ውሸቶች አሉ። ከውሸቶቹ አንዱ እስካሁን የነበረው የኤርትራ ሰራዊት ትግራይ መሬት አልረገጠም የሚል እንግዲህ ይሄ ላለፉት አምስት ወራት የተለያየ መግለጫ የተለያየ ገለፃ በኢትዮጵያ ውጭ ለኤርትራ የውጭ ጉዳይ ሚኒስቴር በኢትዮጵያ የኮሚኒኬሽን ሚኒስቴር ሲሰጥ ነበረ። አሁን ዓለም ተከራክሮ ገብታችኋል፣ በሳተላይት አይተናችኋል፣ ስትንቀሳቀሱ ታይታችኋል፣ መሬት ላይም አላችሁ ብሎ ጫና ካበዛባቸው በኋላ አሁንም ከነሱ አልተማንም። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር የኤርትራ ሰራዊት ትግራይ ውስጥ እንዳለ ገልጸውልናል። እስካሁን የነበረው ሰይዞ የነበረው ውሸት ይህም ነው የኤርትራ የሚባል ኃይል የለም የሚል አሁን ሌላው ውሸት ደግሞ የኤርትራ ኃይል ሰው አልገደለም፣ ሰውም አልደፈረም የሚል ነው። መልካም በአነሷቸው ሁለት ነጥቦች ላይ ተከታይ ጥያቄ የሚጋብዝ ነገር ጠቅሰዋል። አንደኛው ቀደም ሲል ዶክተር ዮናስ የሴቶችን መደፈር አስመልክቶ የተቀናበረ የሚያነሳሳ በማስረጃ የተደገፈ ቪዲዮ አለ ብለው ነበረ። ሴቶች ሲደፈሩ በየትኛውም ዓለም እንደሚታወቀው ለመናገር እንዲከብዳቸው ይጠበቃል። ለተደፈሩ ሴቶች አለመቆርቆር አይቻልም። የየትኛውም ወገን መሆንንም አይጠይቅም። በእውነት በደል ለደረሰባቸው እና ለተደፈሩ በሌላ በኩል ዶክተር ዮናስ ያነሱት ሆን ተብሎ ለፕሮፓጋንዳ ዘመቻ የሚደረግ የሚለው ይሄ በሌሎች ቦታዎችም ተጠቅሷል ለአለም አቀፉ ማህበረሰብ እንዲደርስ ተደረገ መገናኛ ብዙሀኑ ዘገቡበት ተደጋግሞ ተወራ ነው በዚህ መጠን በእርግጥ የተፈጸሙ ጥቃቶች ናቸው የሚለውን እንዴት ያስታርቁታል ከፕሮፓጋንዳ ጋር የተያያዘ ነው ለሚለው ምን መልስ ይሰጣሉ ጥሩ ሀሳብ ነው ያነሳዋል እኔ እያነሳሁ ያለሁት ፕሮፓጋንዳ አይደለም የሆነ ነገር የተፈጸመ ነገርም ነው እየተናገርኩ ያለሁት አንድ ሰው ተነስቶ ይህንን ሊያደርግ ይችላል ወይ? አላውቅም። ሊያደርግ ይችላል ላያደርግ ይችላል። እኔ እያወራሁ ያለሁት አሁን ትግራይ ውስጥ ከደፈሯት በኋላ ባዕድ ቁሳቁስ አካሏ ውስጥ ያስገቡባት ሴት እኔ የተወለድኩበት አካባቢ ነው ያለች። እች ልጅ ከአንድም ሁለትም ሶስትም በርከት ያለ ሰው ሄዶ አይቷታል። የተደረገችውን ነገር በዝርዝር አስረድታለች። ምስሉ እንዳይታይ ተደርገዋል። በትክክል እንዳልከው የባህል ነገርም ስላለ ምስሏን ማሳየት አልፈለገችም። የተደረገችውን ነገር ግን በትክክል አውርታለች። ችሉት እኔ እያወራ ያለሁት ስለዚህ ነገር ነው። መቀሌ አንድ ማዕከል አለ፣ የተጎዱ ሴቶች ብቻ የሚታከሙበት ክብካቤ የሚያገኙበት ማዕከል አለ። ጋዜጠኞች ሲመጡ፣ የሚያግዙ ሰዎች ሲመጡ እንዴት ናችሁ ብለው ስለሚጠይቋቸው እና ስለተደረገው ነገር ስለሚያወሩ የኢትዮጵያ መከላከያ ማዕከሉን ወረው እነዚህ ሰዎች ካሁን በኋላ እንደዚህ አይነት ነገር የምታወሩ ከሆነ ለህይወታችሁ ብትሰጉ ብሏቸዋል አሁን እያልን ያልነው የተባለውን ነገር የተደረገውን ነገር ነው እያወራ ያለሁት በውጭ በሚደረገው ሰልፍ ሰላማዊ ሰልፍ ሰው እንደሚገበል ለማሳየት ድራማ ይሰራል ሰልፍ ሲደረግ ማለት ነው ሴቶች እየተደፈሩ መሆናቸውን ለማሳየት በቀለም የጨቀየ ጨርቅ ይዘው ሊወጡ ይችላሉ ቪዲዮ እያሉ ያሉት ዶክተር ዮናት ይሄንን አይተው ከሆነ በዚሁ ያስተካክሉት ትግራይ ላይ ግን እየተደረገ ያለው ነገር የሆነ የተፈጸመ ነገርን ነው እያወራን ያለ ነው። ኢንፋክት ምናልባት ወልደውም ሊሆን ይችላል። ዶክተር ዮናስ ዶክተር በርሄም እንደዚሁ ሴት ልጆቹም ይኖሯቸው ይሆናል። እንደ ሰው በትግራይ ሴቶች ላይ የተፈጸመ ያለው ነገር አስቀድመው መኮንን ነበረባቸው። የሚያስፈልገውም እሱ ነው። እኔ ወልጃ ያለው አባት ነኝ። በልጄ ላይ እንደዚህ አይነት ነገር እንዲደርስ አልፈልግም። ማንም ሰውም ይህንን ነው መደገፍ ያለበት። የሚልመት ነው ያለን አንዱ ይሄ፣ እና ውሸቱ ከዚህ ጋር የተያያዘ ነው። አንዳንድ የተወሰኑ ነገሮች ዶክተር ዮናስ ካነሷቸውን ለማንሳት ምናልባት ከዚህ ጋር በቀጥታ አይሄድም፣ ግን ስላነሱት ያለፉት ሀያ ሰባት ዓመታት ሀት የዘረፈ ካለ መጠየቅ አለበት። ይሄ የኔ አቋም ነው። የትግራይ መንግስትም አቋም ነው። የትግራይ ተወላጆችም አቋም ነው። የዘረፈ ካለ መጠየቅ አለበት። ባለፈው የዘረፈው ግን ስልጣን ላይ የነበሩ የህወሀት ሰዎች ብቻ ሳይሆኑ ስልጣን ላይ የነበረ የሁሉም ኢትዮጵያ ውስጥ ያለ ብሔር ተወላጅ ነው። ሁሉም መጠየቅ አለበት። ወደ ህግ መቅረብ አለበት። እንደዛ አድርገው ከሆነ ያቀረቡት አንድ ስታቲስቲክስ መረጃ አለ። የድህነት አሮንቋ ውስጥ የገቡት የሚለውን እኔ የማውቀው ይሄም በዓለም አቀፉ ባለም ባንክም በኢትዮጵያ ስታቲስቲክስ ኤጀንሲ የወጣው የኢትዮጵያ ከድህነት ወለል በታች ያለ ምጣኔ ሀያ ሰባት በመቶ ሲሆን ትግራይ ላይ የነበረው ሀያ ዘጠኝ መሆኑን ነው። ድህነቱ የከፋ ድህነት ያለው ትግራይ ውስጥ ያለ መሆኑን ነበረ እኔ የማውቀው እውነታውም እንደዛ ነው። እኔ እዛ አካባቢ በደንብ ስለማውቀው ማለት ነው። ከተለያየ ቦታ ወደ ትግራይ ተሰርቀዋል የሚለው ነገር ምናልባት ይሄ መሬት ላይ ያለውን ነገር አይቶ መፍረድ ይቻላል። ምክንያቱም በርከት ያሉ ሰዎች ሄደው አዝነው ተመልሰዋል። ይህንን በሚዲያ ሚዲያ ቀርበው ገልጸውታል። ከተለያየ የኢትዮጵያ ክፍል ሄደው ወደ ትግራይ የሄዱት እስካሁን የተባልነው የተሰደክነው ነው ፕሮፓጋንዳ ውሸት መሆኑን አውቀናል እያሉ ተናግረዋል። ትግራይ ተዘረፈ አደገ የሚባለውን ነገር ማለት ነው። መልካም ኢፔሌክ ይቃወም የነበረው በሪፎርሙ ኢትዮጵያ አትሸጥ የኢትዮጵያ አየር መንገድ ለሽያጭ ቀርበዋል። የኢትዮጵያ ቴሌኮሙኒኬሽን ለሽያጭ ቀርበዋል። የኢትዮጵያ ስኳር ድርጅቶች ለሽያጭ ቀርበዋል። ይሄ ለሽያጭ አይቅረብ ነበር እያለ ያለው የኢትዮጵያ ተቃውሞ እንጂ ሪፎርሙማ ሰላሳ አምስት ቀናት እኮ ተሰብስቦ ለውጥ ያስፈልገናል ብሎ እሱ እኮ ነው ያቀረበው። እስረኛ ይፈታ የሚል እኮ ፕሮፖዛል ያቀረበው እኮ ህወሀት እኮ ነው፣ ሌላ እኮ አይደለም። አተገባበር ላይ ዶክተር አብይ ተገበሩ ያመጣው ግን ህወሀት ነው። ይህንን ያደረገው መልካም። ወደ ዶክተር ዮናስ ማለፍ አለብኝ። የኔን ጥያቄ ለማስከትልም እድል አላገኘሁም። ግራ እናያገኘ የሚያከራክሩ በርካታ ሀሳቦች ናቸው የተነሱት። ሌላ ጥያቄ ሳላስከትል ዶክተር ዮናስ የእርሱን ወድሉ በጣም አመሰግናለሁ። በመጀመሪያ ደረጃ በሁለት እሾች ለመላለፍ ፈልጋለሁኝ። የኤርትራ ኢትዮጵያ ውስጥ አለ ወይም የለም የሚለው በሁለት በኩል መመልከት አለብን በመጀመሪያ ደረጃ እንግዲህ ይሄ የግለሰብ አመለካከቴ ነው። የኤርትራ ወታደር ኢትዮጵያ ውስጥ ገብቷሉ ለሚለው ጥያቄ መንግስትም ይሁን የኤርትራ መንግስት ትራንስፓረንስ የሆነ ግልጽ የሆነ አቋም መያዝ ነበረባቸው ከመጀመሪያ ጀምሮ። በእኔ አመለካከት የአንድ ሀገር መንግስት የሌላን ሀገር መንግስት የኮንስቲትዩሽን ኦርደራችን እየተጣሰ ነው፣ እንደዚህ አይነት ጥቃት ደርሶብናል፣ እርዱን ብሎ ለመጠየቅ ሙሉ መብት አለው። ኢንተርናሽናሊ ሁል ጊዜ የሚደረግ ነገር ነው። ብዙ ሀገሮች ላይ የሚደረግ ነገር ነው። ይሄ ደግሞ ተቃውሞ ከቲፒኤልኤፍ ደጋፊዎች ሲመጣ ይገርመኛል። ለምንድን ነው የሚገርመኝ? ቲፒኤልኤፍ እኮ አዲስ አበባ ሲመጣ ከኢፒኤልኤፍ ወታደሮች ጋር ነው የገባው። አዲስ አበባ ነው የያዘው እኮ ከኢፒኤልኤፍ ወታደሮች ጋራ ነው። የኢፒኤልኤፍ ወታደሮች ድጋፍ ባይኖረው እኮ ኖሮ አዲስ አበባ ያመጣም ነበረ፣ ስልጣን ማያወጣም ነበረ በመጀመሪያ ደረጃ። ሁለተኛ ኢቭን የኤርትራ ሬፈረንደም ሆኖ የኤርትራ መንግስት የራሱን እንከለለም በኋላ፣ የኤርትራ ወታደሮች ኢትዮጵያ ውስጥ ነበሩ ለተወሰነ ጊዜ ነበሩ። ስለዚህ አሁን ቲፒኤልኤፍ ወይንም የቲፒኤልኤፍ ደጋፊዎች የኤርትራ ወታደሮች ኢትዮጵያ ውስጥ ገብተዋል፣ ይሄ የአገሪቱ ሉዓላዊነት አስደፍረዋል፣ አገሪቷን ክደዋል የሚለውን አጀንዳ ለማንሳት የሞራል ስታንዲንግ ያላቸው አይመስለኝም። የህግ ስታንዲንግ ያላቸው ምክንያቱም ያ ውሳኔ የሚሰጠው በኢትዮጵያ መንግስት ነው። ያንን ማለት እፈልጋለሁ፣ በመጀመሪያ ደረጃ ላይ በሁለተኛ ደረጃ ላይ አትሮሲቲዎች ተፈጽመዋል፣ ሴቶች ተደፍረዋል፣ ሲቪሊያን ተገለዋል የሚል ሰፊ ሪፖርቶች አሉ። እነዚህ ሪፖርቶች የኢትዮጵያን ዩማን ራይትስ ካውንስል ያወጣው ሪፖርት አለ፣ የውጭዎችም ያወጡት አለ በተለያየ በቁጥር በምን አይነት ኮንዲሽን ምን አይነት ሰርከምስታንስ ነው በሚለው ላይ ይለያያል። ለምሳሌ አሁን የኢትዮጵያን ኮሚሽን ያወጣው ሁማን ራይትስ ኮሚሽን ያወጣው እዛው ኦን ደ ግራውንድ ያደረጉት ኢንተርቪው ምንድን ነው ያላቸው ሶስት አይነት መልስ ነው የሰጧቸው የትግራይ ሰዎች ያሉበት። አንደኛዎቹ ያሏቸው ምንድን ነው የኤርትራ ወታደሮች ካለምንም ፕሮቮኬሽን ሲቪሊያንን ጨረሱ፣ አሰቃቂ በሆነ መንገድ ነው ያሏቸው። ይሄን ነው ሪፖርቱ የሚያሳየው። ሁለተኛው ደግሞ የተነገራቸው ማብራሪያ ምንድነው? የሲቪሊያን ልብስ ለብሰው መጥተው ቲፒኤልኤፍ ኃይሎች የኤርትራን ወታደሮች ገደሉ። ያንን ሪልታልየት ለማድረግ ኢንዲስክሪሚኔትሊ የኤርትራ ወታደሮች ሲቪሊያን ገደሉ። ሁለተኛው ይሄ ነበር የተሰጣቸው። ሶስተኛ ተባሉት ደግሞ ምንድን ነው? ከሲፒኤልኤፍ ሲቪል ለብሰው ከመጡ ወታደሮች ጋር ሆነው የአክሱም ነዋሪዎች አብረው ተኩስ ከፍተው የኤርትራን ወታደሮች ገደሉ። የኤርትራ ወታደሮችን ዳት ሪታሊሽን ኢንዲስክሪሚኔትሊ ሲቪሊያን ገደሉ። በዚህ ደረጃ ነው እነሱ ያስቀመጡት። መልካም። በሌላ በኩል ስትመለከት፣ ቅድም እንዳልኩት አምነስቲ ኢንተርናሽናል፣ ሲኤንኤን ሰው ጸሎት ላይ እያለ ካለምንም ችግር መጥተው ገደሏቸው። ያ ቁጥር ከሰባት መቶ ሀምሳ እስከ ሺ አምስት መቶ ድረስ ተለቅጧል። ይሄ ነገር በአማራም ኃይል ይፈጸም እኔ እስከማምኖ ድረስ የአማራ ኃይል አለ፣ በኢትዮጵያም ከፌደራል ሊስት ወታደሮች የሚደረግ እሱ ያው ማንም ያውቃል። አሉ ከማነባቸው የኤርትራ ኃይሎች አሉ። ይሄ የራሴ አሴስመንት ከማነባቸው ነው። አሁን እንግዲህ መደረግ ያለበት ምንድን ነው? ለምሳሌ ቅድም ሬት ተደርጓል ተብለዋል። በዚህ ሹ ላይ እኔ ለብዙ ጊዜ ጽፌበታለሁ። ልጆች አሉኝ ሴት ልጆች አሉኝ፣ ወንድ ልጅ አለኝ። ግን ልጆች መኖር የለባቸውም እንደዚህ አይነት በማንም ህዝብ ላይ በሚፈጸምበት ጊዜ እያንዳንዳችን የሞራል ኃላፊነት አለብን። ያም በትክክለኛው መስመሩ ትክክለኛ በሆነ መንገድ ጥናቱ መተላለፍ አለበት። ቅድም እኔ ቴፖች ያልኩት ይሄ መንገድ ላይ የተሰሩትን ድራማታይዜሽን አይደለም። መመሪያ ይሰጡ ነበረ በቪዲዮ የሚተላለፍ አሁን የውጭ እንትኖች ሲመጡ ሴቶች እላያችሁ ላይ ደም እያፈሰሳችሁ ሄዳችሁ ተደፈርኩ ብላችሁ ብላችሁ እቁ በሉ የሚለው እንደ መመሪያ ነበር የሚሰጠው። ከዛም አልፎ አንድ ቪዲዮ ኮንፈረንስ ነበረ የትግራይ ልጆች የሚያካሂዱት። እዛ ውስጥ አንደኛው የሆነ ያገኛችሁትን ፎቶግራፊ እያደረጋችሁ እንደዚህ በአስራ አምስት ሰው ተደፈርኩ ብላችሁ ጻፉት፣ ኖባዲ ውድ ቼክ አያደርገውም። እሱን ሊያዩ ደግሞ የሚመጡ ሰዎች ካሉ እንዲሁም ከዛ የበለጠ ነው የሚያገኙት ሲል ሞዴሬት ያደርግ የነበረው ሰውዬ ያንን ኮንፈረንስ ምን አለው? ይሄን ነገር በኋላ ለብቻችን እናውረው በዚህ ፎረም ላይ አናውረው ብሎ ዘጋው። ሰው እነዚህ ነገሮች አናደባልቃቸው። ሁለተኛ ነገር በአሁኑ ጊዜ በኢትዮጵያ መንግስት አሁን መጨረሻ ላይ ጠቅላይ ሚኒስተሩ አምነዋል። በሌላ በኩል ደግሞ የቲፒኤልኤፍ ሀይሎች የሚያሰራጫቸው መሰረት የሌላቸው የተለጠጡ ነገሮች ያ ለትግራይ ህዝብ ይጎዳዋል እንጂ አልቲሜትሊ አይጠቅመውም። ለምንድን ነው እንደዛ የምለው? በመጀመሪያ ደረጃ ላይ እነዚህ ነገሮች የኢትዮጵያ መንግስት ከውጭ ታዛቢዎች አላስገባም ብሎ በነበረበት ጊዜ እነዚህ ሁሉ ትርታዎች፣ ፊክሽኖች እንደ እውነት ተመልክተው መንግስታት ሁሉ የኢትዮጵያ መንግስት በጣም ጫና ሲያደርጉበት ነበረ። አሁን የውጭ ሰዎች ገብተው ነገሮቹ እየመጡ እውነቱ እየወጣ ሲመጣ ኢትዮጵያ ላይ የሚደረገው ጫና ቀነሰ። አሁን አይተናል በቅርብ የተደረገውን ዩናይትድ ኔሽን ከኢትዮጵያን ዩመን ራይትስ ካውንስል ጋር አብር ይሰራሉ ማለት። ስለዚህ እንደነዚህ አይነት መሰረተ ለቅ የሆኑ ፕሮፓጋንዳዎች ኢትዮጵያን ለተወሰነ ጊዜ ጎድተዋታል። አልቲሜትሊ ግን እውነቱ ይወጣል። ስለዚህ አሁን እኛ ማድረግ ያለብን ምንድን ነው? በሁላችንም በኩል የኢትዮጵያ መንግስት ኢንዲፔንደንት የሆኑ ሀይሎች ገብተው ያ ነገር ምንነቱ ተጣርቶ ማን ነው የዚህ ከልፕሪት የሆነው ለዚህ ወንጀል ተጠያቂው ማን ነው? መርሳት እኮ የለብንም የቲፒኤልኤፍ ኃይሎች የኢትዮጵያን ወታደሮች እኮ በተኙበት ነው የጨረሷቸው። የቲፒኤልኤፍ ኃይሎች ማያካድራ ላይ ያደረጉት ነገር ቀላል አይደለም። ስለዚህ እዚህ ጦርነት ውስጥ የተደረጉ ኢሰብአዊ ወይንም ደግሞ ድፍረቶች፣ ሲቪሊያን መጨረስ ወር ክራይም፣ ክራይም አጌንስት ሂውማኒቲ። ስለዚህ እኛ እስኮላሮች ነን የምንል ይሄን አይነት ወንጀል ከሚል ነገር ራቅ ያልነው አትሊስት ጋብ ባለመንፈስ ይሄ ነገር ይመርመር እያል ማድረግ ነው እንጂ አንደኛ ማይካዶን መካድ የሌለበትን ከመካድ፣ ሁለተኛ መቶ እና ሁለት መቶ ሦስት መቶ ሰው ተገደለ በሚባልበት ሀገር 50 ሺህ ነው ብሎ ማለት እንደው መሰረት ያለው አይመስለኝም።